SBS live streams and podcasts are supported by advertising. <laughs> የቲያትርና ፊልም ዳይሬክተር አብይ አየለ በቀዳሚው ክፍለ ዝግጅታችን ስለ ትውልድና እድገቱ የትምህርትና የጥበብ ሙያ ቀሰመው እንዲሁም እንደምን የሰርከስ ኢትዮጵያ አባል እንደሆነ አንስቶ አውግቷል። ወደ ቀጣዩ ክፍለ ዝግጅታችን ያመራ ነው፣ ሀገረ አውስትሬልያ ውስጥ ጥገኝነት ጠይቆ ለመቅረት ምን ግድ እንዳለውና እንደምን እንደወሰነ በማንሳት ነው። ሰርከስ በገባው በዓመት የውጭ ጉዞ መጣ። መጀመሪያ ጊዜ ሆላንድ ሾው እንደምንሄድ ተነገረን። ለአስራ ሶስት ቀን ነው፣ ጠቅላላ አስራ አምስት ቀን ነው መሄድ ስንሄድና ስንመጣ። ሆላንድ አስራ ሶስት ቀን ሄደን ሾው አሳይተን ለኡትሬክት የምትባል ከተማ ለንግስቲቱ፣ እንደገና ሮተርዳም፣ እንደዚሁ ሌሎች ሾዎች ትናንሽ ከተሞችም እዛ ሾው አሳይተን አንድ አምስት ከተማ አይተን ተመልሰን መጣን። ከዛ በኋላ ሌሎች የውጭ ሾዎች መጡ። በየአመቱ ክረምት ላይ አሁን አውሮፓ በቃ መደበኛ ሆነ። እንሄዳለን፣ እንመጣለን፣ እንሄዳል ምንም የመጥፋትም ውጭ የመቅረትም ሲጀመር እኔ ውጭ የመቅረት ፍላጎትም የለኝም። ውጪ ለመኖር የሚያስችል የስነ ልቦና ዝግጅትም የለኝም እኔ ሰርከስ ውስጥ እያለሁ ዲቪም ደርሶ ነበረ። እሱን ማቃት እየዋለኝ አልፈለግኩትም። አሜሪካ መሄድ ፍላጎትም አልነበረኝም። እና ወደ አራት ጊዜ የሚሆን ውጪ ይሄድን የመጣን እንሰራ ነበረ ከኢትዮጵያ የመውጣት ሙሉ ፍላጎት የመጣው ሰርከስ ውስጥ ነገሮች እየተበላሹ መጡ። ሰርከሱ በጣም ትልቅ ድርጅት ነው። በጣም ብዙ ስራ የሚሰራ ነው። ዓለም አቀፍ እውቅና አለው። በተለይ አውሮፓ ላይ በጣም ከፍተኛ እውቅናን ፈጥሯል። በጣም ብዙ ኤምባሲዎች ያውቁታል። አዲስ አበባ ላይ ኢትዮጵያ ውስጥ በመንግስት ደረጃ በጣም ይታወቃል፣ ምክንያቱም ብዙ ብራንችም አለ። ሰርከስ ኢትዮጵያ እኔ አዲስ አበባ ላይ ለምሰራው ሰርከስ ኢትዮጵያ ጅማ አለ፣ መቀሌ አለ፣ ናዝሬት አለ። እነዚህ አራቱ መደበኛ የሰርከስ ኢትዮጵያ አንድ ላይ ፈንድ የሚዘጋጅላቸው አንድ ላይ ፈንድ የሚደረጉ ናቸው። ሰርከሱ በዩኒሴፍ በሬድ ባርና ራዳ ባርነን ኖቪስ የሚባል ብዙ ድርጅቶች ናቸው ፈንድ የሚያደርጉትና እውቅናውን በጣም በጣም ከፍተኛ ሆነ። ደሞዛችን አድጓሉ። ስለ እውነት ከሆነ በዛ ሰአት የምናገኘው ደሞዝ በአ አንድ ዶክተር እንኳንም አያገኘውም። በዛ ሰዓት በአማተር ደረጃ የነበረችኝ እውቀት ከሚገባት በላይ ነበር። ክፍያውንም አገኘው። ያገኘሁትም ኦፖርቹኒቲ ትንሽ አልነበረም። በጣም ከፍተኛ ኦፖርቹኒቲ ነው ሰርከሱ ውስጥ ያገኘሁት ከክፍያው በላይ። የእኔ ትንሽ የሰራኋት ስራ በአለም አቀፍ ደረጃ ስትዞር የሚኖረኝ ኮንፊደንስም ትንሽ አልነበረም። በጣም ከፍተኛ ነበረ። እና ያን ሁሉ ጥሎ ወደ ውጭ መውጣት ፍላጎት አልነበረኝም ጭራሽ። ግን ትልቁ ችግር አሁን ለሌላው የማይታወቀው ሰርከሱ ስትራክቸር የለውም፣ አንድ ድርጅት መዋቅርም የለውም ዝም ብሎ በአለቃችን መልካም ፈቃድ የተቋቋመና በአለቃችን መልካም ፈቃድ ደሞዝ ተለክቶ የሚሰጥበት ቤት ነው። እና ስትራክቸር ስለሌለው ተቆጥሮ የተሰጠህ ስራ የለም፣ እዛ ጋ እንዲህ ነህ ነው የምትባለው። እና አንዳንድ ጊዜም ከስራ አልፈህም ሌላ ትሰራለህ። ስራ ውስጥም ሌላ ሰው ኢንቮልቭ ሊያደርግ ይችላል። ሊሚት የለም፣ እና የተገታ ነገር የለም። የስልጣን ገደብም አልነበረንም። የቦርድ ሜምበር ነኝ፣ ቦርድ ኦፍ ዳይሬክተር ውስጥ ነኝ። ያ የሚያሳየው ኮንፍሊክት ኦፍ ኢንተረስት እንዳለ ነው የሚያሳየው። እኔ እዚህ ጋ የቲያትር ሙዚቃ ዳይሬክተር ሆኝ ነግና ቦርድ ኦፍ ዳይሬክተር ውስጥ የራሴን ጥቅም በጣም ኮንፍሊክት አለው። ይህ ሁሉ እኔ እንዲያውም መጀመሪያ ስገባ የቲያትር ክበቤ ፋይል አለኝ። የቲያትር ክበቤን ሳዘጋጅ እኔ አባት የፍርድ ቤት ሲሰራ ስለነበር ብዙ እንደዚህ አይነት ነገር አውቃለሁ እና ለእያንዳንዱ የቲያትር ክበቡ አባል ማህደር አለ፣ ተዘጋጅቷል። በስም የተዘጋጀ ክላሰር አዘጋጅቼ ለእያንዳንዱ። እዛ የለም እንደዚህ አይነት ነገር የለም። ስጋ እንዴ፣ እንዴት ነው ፋይል የሌለ ማህደር የሌለበት ቤት እንዴት አይነት ቤት ነው ብዬ በጣም ብዙ ጥያቄ አቀርብ ነበር። ከዛም በመነሳት ስብሰባ ላይ እንዲያውም ቃለጎይ እንዲይዝ ሁሉ አድርገኝ ቃለጎይ ይዝ ነበረ እኔ የዛ የመዋቅር አለመኖር ቤት ውስጥ ሁሉም እንደፈለገ እንዲሆን አደረገው። በዚህ ላይ ቢሮክራሲን ተጋፍጦ የመስራት የአእምሮ ዝግጁነት የለኝም። እኔ የአባቴ ልጅ ነኝ። የቤት ውስጥ ዝም ብሎ እንደ ማንኛውም ሰው ቻሌንጆችን ሳልጋፈጥ ስላደግኩኝ ያንን መቋቋም አልቻለም ጭንቅላቴ። እና አንዳንድ ጊዜ እንዲሁም እንቅልፍ እያጣሁ በእንቅልፍ ኪኔ ምተኛ በጊዜ ነበር። ያንን ቻሌንጅ ማድረግ እያቃተኝ ማለት ነው። አንዳንዱ ቻሌንጅ በጣም ከባድ እየሆነ አለቃዬንም አናገርኩት። የመፍታት ፍላጎት የለውም እሱ ጭራሽ እኛን አበሾቹን በተቻለ መጠን እርስ በርስ አጋጅቶ እዛ ውስጥ ስራውን መስራት ነው። ያ ደግሞ እኔ ደግሞ መጋጨት የሚባል ነገር የለም ጭንቅላት ስብኔ ውስጥ የለም እና አልቻልኩኝም። እየቆየ ሲመጣ ሰርከስ ውስጥ አምስት ዓመት እንደቆየው በቃ መልቀቅ እንዳለብኝ ለራሴ ወሰንኩኝ። ስለዚህ ለቅቄ አገር ውስጥ ከቀረው ቲያትር ቤት ነው ልቀጠር የምችለው፣ ሜይ ቢ ሁለት መቶ ምናምን ብር ነው ደሞዙ። እኔ የማገኘው ሺ አምስት መቶ ብር ነው አይገናኝም ጭራሽ እና ኦኬ። ስለዚህ ውጭ ኦፖርቹኒቲ አለኝ በጣም ብዙ ቪዛ አለኝ ስለዚህ በቃ ይሄ የመጨረሻ ትሪፔ ነው ብዬ ለራሴ ወሰንኩኝ። ከአዲስ አበባ ሲመጣ ሁሉ ነገር ተዘጋጅቼ ጨርሼ ከሆነ አውስትራሊያ ካለበለዛ ደግሞ ጀርመን። ምክንያቱ ትሪፓችን እዚህ ከአውስትራሊያ ጀምረን ከዛ ሮም፣ ጀርመን ምናምን ወደ አስር አገር ለስድስት ወር ትሪፕ ነው የወጣ ነው። ስንወጣ አውስትራሊያ በምን መልኩ ነው ለመቅረት የወሰንከው? እዛ ገና ሆነ ስለ አውስትራሊያ የነበረ መረጃዎች ነበሩ የዛን ጊዜ የለኝም። አውስትራሊያን የማውቀው የስድስተኛ ክፍል የህብረት ትምህርት ላይ የአቦርጂን ፎቶ ነው የማውቀው። አውስትራሊያ ማን እንዳለ ምንም አላውቅም። እንግሊዝኛ ይነገራል ና ምንም ነገር አይዲያ የለኝም። እና አውስትራሊያን እንደምንመጣ ያወቅ ነው እዚህ የመጣ ነው በአበሻ የካቲት ነው። መስከረም ላይ አውሮፓ ነበር ና አውሮፓ እያለን ነው የአውስትራሊያ ቱር ተዘጋጅተዋል። የካቲት ላይ ለስድስት ወር አውስትራሊያንና አውሮፓ ትወጣላችሁ የሚባል ነገር ከአውሮፓ ነው ወደ ኢትዮጵያ ና ኢትዮጵያ ከመጣ በኋላ ምንም ነገር ስለ አውስትራሊያ አይዲያ የለኝም። ፓምፍሌቶች ይመጣሉ፣ እንደዚህ አይነት ነገር ሲኖር እኛ ጋር ፍላየሮች መጡ፣ የነጭ ፎቶዎች መጡ። እንዴት አውስትራሊያ ነጮች ናቸው እንዲህ ያሉት፣ ቋንቋቸውን ደግሞ አላቀውም፣ ምን እንደሚናገሩ አላቅም። እኔ ጀርመን እንወዳታለሁ ጀርመን በጣም ብዙ ከተሞች የሄድ ነው ጀርመን ነው። በርሊንን በጣም አውቃታለሁ። በጣም እዞራለሁ። እኔ ኖርማሊ ለቱር ስንወጣ ባገኘት አጋጣሚ እወጣለሁ። ትሬን እዥ እሄዳለሁ። ሾፖች እዞራለሁ። ልጆቹ እንዲሁም ሾፖች እያስኩ እዞራለሁ። ቀድሜ ሄጄ የማውቅ አድቫንቴጅ አለኝ እና ያው ሀላፊ ምስለ ሆንኩኝ አንድ ቦታ ካረፍን ልጆቹን ሩም ካሲያስኩ በኋላ እኔ ወጥቼ እዞራለሁ። እና ከጀርመን ውጪ ሌላ ቦታ የመቅረት ፍላጎት አልነበረኝም። እርግጥ ጀርመን ከቀረቅ ቋንቋው ይወጣል። ጀርመን ለውጭ ስፔሻ፣ ለአፍሪካ ስደተኛ ጥሩ ሀገር እንዳልሆነ አውቃለሁ። ግን ጀርመን እንወዳታለኝ በደንብ ስለማቃትም ይመስለኛል። እና ቋንቋንም የተወሰነ መግባቢያም የተወሰነ ነገርም ችዬ ነበር። ግን ወደዚህ ከመምጣታችን ከአንድ ከሶስት ሳምንት ምናምን በፊት አንድ የትልቅ ወንድም ጓደኛ ጀርመን የሚኖር አዲስ አበባ መጥቶ ከእሱ ጋር ተገናኝተን እንደዚህ እያወራን ጀርመን መቅረት እፈልጋለሁኝ። አሁን በዚህ ቱር ስንወጣ ጀርመን እቀራለሁ። ከአውስትራሊያ ወደ አውሮፓ ነው የምንመጣው፣ ግን ቱሩ ጠቅላላ ካለቀ በኋላ ሾ ከጨረስኩ በኋላ ከዛ ኋላ ነው የምቀረው። ምን ይመስላል ስለው ከጀርመን አውስትራሊያ ለመሄድ ሁላችን እንፈልጋለን፣ አይቻልም አለ። አውስትራሊያ በጣም ቆንጆ ሀገር ነች። ጥሩ የሚኖርባት ሀገር ነች። እንግሊዝኛ ነው የሚነገረው። እዛ መቅረት ካልቻልክ ቱርን ስትጨርስ፣ ብሎ አድራሻ ሳቶ አዘጋጅቶ ስልክ ቁጥር አዘጋጅቶ ቤት አዘጋጅቶልኝ፣ እዚህ ደውልና እዚህ በአድራሻ በትሬና እዛ ትገባለህ። ቁልፍ ስደውልኝ ቁልፍ እንዲቀመጥ ላደረጋለሁ ምናም ብሎ አዘጋጀልኝ። ግን ስለ አውስትራሊያ ሱኔ ነገረኝ። ከእኛ ሰፈር ደግሞ አብራኝ ያደገች እዚያው ሜልበርን የምትኖር ሀና የምትባል ልጃለች። የእሷ ወንድሞች እዚህ እንዳሉ አቃለሁ። እነሱ እኔን ያሳደጉኝ ናቸው፣ ነሽዬ እዚህ እንዳሉ አቃለኝ። እና ግን የት ከተማ እንዳሉ ምንም አይዲያ የለኝም። እሷም እናቷም አባቷም መምጣታቸውን አቃለው። ምንም ስልክም ምን ምንም ስለሌለኝ እነሱን ላግኝ አላግኝ ማቀው ነገር የለም። አውስትራሊያ የመጡ ሰዎች ማቀው እነሱም ብቻ ነው፣ ሌላ ሰው አላቅምና መጣው። እዚህ እንደመጣን እዚህ ሜልበርን አርፈን እዛው በስንት ዓመተ ምህረት ማለት ነው? በአበሻ 1990 ነው የመጣ ነው። የካቲት ላይ መጣን። ሾ የምናሳየው አዴላይድ ነው። ከዚህ ከሜልበርን ቀጥታ በዛው አውሮፕላን ቀየርን፣ አዴላይድ ነው የሄድ ነው። ፌብሩዋሪ ላይ ነው የመጣ ነው በፈረንጅ። ና ሀር ማጅስቲ ቲያትር ነው አዴላይድ ከተማ ውስጥ ሾዋችን። ሁልጊዜ ሾ ሲታይ በር ላይ ቴብል ላይ ጋዜጦችና ኩሽኖች አሉ። ትናንሽ የትራስ የሶፋ ትራስ በእጅ ሰርከሱ ልጆች ቤተሰቦች የሚሰሯቸው የተጠልፈ ዋሉ እነሱ እንሸጣለን። እና ጋዜጣና ያችን ኩሽን ለመሸጥ ከአንድ ከሰርከሳባል ጋር ቆሜ ሀና ገባች። እንግዲህ አብሮ አደገኝ ነች። ስትገባ ስታይን ጮኸች። በቃ የት እንዳለች አታውቅም ነበረ። በፍጹም ምንም አይዲያው የለኝም የት እንዳለች አላውቅም። ምንም ስልክም የለኝም ምንም የለኝም። የጻድቃን ቀጠሮ ሆነ ማለት ነው። የጻድቃን ቀጠሮ በለው ልክ ነው። እና ከጓደኛዋ ጋር ስመጣ ልክ ስታይን ጮኸች። በቃ ሳያት ደስተይን አልቻልኩትም። በቃ ወደ ሶስት አመት ምናምን ነው እዚህ ሀገር ከመጣች እና ቤታችን እዛው ሰፈር ሩቅ አይደለም። የሀምሳ ሜትር መቶ ሜትር ልዩነት ነው ያለ ሰፈራችን። ወንድሞቿ ግን እኔን እንኮኮቡ ያሳደጉ ናቸው ወንድሞቿ። በጣም ነው የምንቀራረበ ትልቁ ወንድሞቿ ጋር እና ስታይ በጣም ደሳ ላይ በቃ እኔም ተደሰትኩ። ሾን ልታይ ነው የመጣችው። እዛ ስልክ ሰጠችኝ የትልቁ ወንድሟን ሽዬን። ከዛ ሸዋይታ ስትሄድም ተገናኘን። ሄደች። ከዛላ ደወልኩለት፣ መጣ በቃ ልክ ታናሽ ወንድሙ የመጣ ያህል ነው መጥቶ በቃ የሚያደርገኝን ግራ ገባው። በቃ በጣም በጣም ግራ ገባው። ትል የእሱ ታናሽ ወንድምም ቴዲም ነበረ። በቃ ይዘውኝ በየቀኑ ይዘውኝ ከተማ ውስጥ ይዞራሉ። ስለ ሰርከሱ ነገር አወራቸዋለሁ እና እንደምቀር አልነገርኳቸውም። እንግዲህ ኢትዮጵያ ውስጥ አንድ ሰው አውሮፓ የሚመላለስ ከሆነ ትልቅ ስራ ነው። ያ ሰው ይጠፋል አይባልም። እዚህ ሀገር መቅረት ትፈልጋለሁ ስል በፍጹም አሉ። ይህን የመሰለ ስራ እየሰራ ይህን ይመስል ደሞዝ እያደረክ አውሮፓ እንደፈለገ የተመላለስክ ይኸው ፓስፖርት እኮ ቪዛ ተለጥፎበት ሊያልቅ ነው። እና እዚህ መተ እንደኛ አይነት ስራ እንዴት ትሰራለህ? እዚህ እኮ በጣም የተዋረደ ስራ ነው የምትሰራው። አንተ ትልቅ ስራ ነው የምትሰራው እንዴት ምናምን ነገር አሉ። ሽዬ ይዞኝ የሚዞረው እኔን ልብስ ሊገዛልኝ ነው። ይዤ የምመለሰው እንዴት ልብስ አልገዛለት ይሄዳለሁ ብሎ ነው። እና እሱም ጥሩ ስራ ይሰራ ነበር። የዛም ጊዜ በየቀኑ ነው የምንገናኘው። ሲያዩኝ መወሰኔን አወቁ። ሳይሆን አገሩ እንግሊዘኛ የሚነገርበት አገር ነው፣ ጥሩ አገር ነው። አውሮፓ መሄድ አያስፈልገኝም፣ እዚህ እንደምቀር ነገርኳቸው። ቢሉኝ ቢሰሩኝ በፍጹም በቃ ውሳኔን ሲያውቁ፣ በቃ እንግዲያውስ ከወሰንክ ጀርመን ከምትቀር አውስትራሊያ መቅረት አለብህ አሉ። በቃ ውሳኔ መጨረሻ ሲያውቁ ነው እነሱም። እና ጀርመን ሄደህ ከምትቀር እዚህ ነው መቅረት ያለብህ። አውስትራሊያ ለመኖር ገነት አገር ነች፣ በጣም ጥሩ አገር ነች። ይሳካልሃል እዚህ አሉኝ። ኦኬ በቃ ከእነሱ ጋር ተነጋገርኩኝ። እነሱ ታላቅ ወንድም ግርማ የሚባል ሲድኒ ነበረ። ከዛ ሸዋችን ከአዴላይድ፣ ካምቤራ፣ ከካምቤራ ሲድኒ፣ ፓራማታ ከዛ ወደ ሲቲ መሀል ነበረ። ያንን ስናደርግ ሾዌን ሳልጨርስ ግን እንደማልቀራቀዋለኝ ሌሎችም የሚቀሩ ልጆችም የመጡ ልጆቹ እኔም መቅረቴን ሳይሆን የሚያውቁት መቅረት የሚፈልጉ ልጆች እንዳሉ መጥቶ አንዳንድ ልጆች አነጋገሩኝ። ሰርከሱ ውስጥ ትንሽ ፍራስትሬት ነገር ነበረ። ምክንያቱም ሰርከሱ ራሱን ጂም ይሰራል ተብሎ አዲስ አበባ ላይ በጣም ብዙ ቦታ እንድናይ የተደረገ ገንዘብ ሾው በወጣን ቁጥር እንሰበስባለን። የሚረዱን ድርጅቶች አሉ ጂምናዚየም ለማሰራት። እንደገና ሰርከስ ውስጥ ያለ አንዳንድ ባህሪዎች መቀያየር፣ አንዳንድ ልጆችን እዛ ውስጥ እንዳይቆዩ ምክንያት የሆናቸው ይመስለኛል። እና እነዚህ አይነት ነገር ልጆች መቅረት እንፈልጋለን ብለው ሲያነሱ እኔ አልተቃወምኳቸውም። በኃላፊነት ቦታ ላይ ተቀምጬ እርግጥ ትክክል አይደለም። እርግጥ ከወሳኞቹ ደግሞ ከቃሪዎቹ መካከልም አንዱ አንተ ነህ እኔ ነኝ አያውቁም እነሱ አያውቁም። እና ግን መጥተው ሲጠይቁኝ የሚቀሩ ከሆነ እኔም እቀራለሁ። መቅረት እየፈለጉ ለምንድን ነው የምከለክላቸው? ሁለተኛ መብታቸውን ምንም ስለሚያውቁ ለመቅረት የሆነ ነገር ብለው አንደኛ ሾውን መሀል ላይ እንዳያሰናክሉት፣ ሁለተኛ ለመቅረት ሞክረው ከተበላሸ ስነ ልቦና ጉዳት ይመጣል። ሌሎቹን ይጎዳሉስ በስነ ልቦና። ስለዚህ በቃ ችግሬ ለምን ይረዳቸዋለሁ ብዬ ልጆቹን ያስኳቸው የሚቀሩት እርስ በርስ ያው ልጆች ስለሆኑ እየተነጋገሩ እርስ በርስ እየተነጋገሩ የሚቀሩት ልጆች ወደ ስምንት ደረሱ። እና መጀመሪያ የጠየቁኝ ሁለት ናቸው። እና ሾው አለቀ፣ ወርክሾፕ ጨረስን። የመጨረሻ ወርክሾፓችን ሐሙስ ቀን ሲኒ ከሐርበር ብሪጅ ስር ያለ ቦታ ላይ ነበረ፣ ጨረስን። ከዛ በኋላ ቅዳሜ አገር ለቀን ወጪነን። ስለዚህ ሐሙስ ያንን ጨርሰን ሐሙስ ማታ ደግሞ ኦልሬዲ እሮብ ማታ እቃችን አውጥቼ ሐሙስ ትሬን ተቆርጦ ተዘጋጅተዋል። ወደ ሜልበን ለመምጣት ለዘጠኝ ሰው እና ብዙ ዛጋ የሰራውት ስራ አለ። ልጆቹ የሚያደርጉት ነገር አለ። በሰላም ከቡድኑ ለመለየት እና ልጆቹ ላይ የመያዝ የመሰናከል ነገር ተፈጥሮ አንዳንድ ስነልቦናዊ የቅስም መሰበር ምናምን ነገር እንዳይፈጠር። ምክንያቱም ከዚህ በፊት አውሮፓ ላይ ሁለት ልጆች ለመጥፋት ሞክረው ሁለት ሴቶች፣ በዛ ምክንያት ብዙ ሰዎች ቅስማቸው ተሰብረዋል። እርግጥ መጥፋቱ ትክክል አይደለም። ግን የመጨረሻ አማራጭ ከሆነ ምንም ማድረግ አይቻልም። እና ትሬን ውስጥ ገባን። ባኤኔ ሚስ ብቻ ከቡድኑ ተለይተን ትሬን ገባን። ወደ ሜልበርን ስንመጣ ልጆቹ የኔን መቅረት በዛ ሰዓት ነው ያወቁት። ሰርከስ የኢትዮጵያ አባላቱ እዚህ ሜልበርን መጥታችሁ የነበራችሁት ምን ያህላችሁ ቀራችሁ? ሜልበርን አይደለም የመጣ ነው ሲድኒ ነው የመጨረሻችን። እና ሜልበርን በአጋጣሚ ምንም ሸዋ አልነበረንም። ጠቅላላ ወደ ሰላሳ ሁለት ሰላሳ ሶስት ነበርን። አባላቱ ጠቅላላ ሰላሳ ነበረ። ልጆቹ ቡድን መሪ ሶስት ነበርን። አንድ ቱር ማናጀር ነበረ። ከዚህ ውስጥ እንግዲህ የመጀመሪያ ዘጠኛችን መጣን። ከዛ ሁለት ሁለት ሁለት ሲሉ አስራ አምስቱ ቀረ አስራ አምስቱ ወደ አውሮፓ ሄደ ማለት ነው። ከቲያትርና ፊልም ዳይሬክተር አብይ አየለ ጋር ያካሄድ ነው ቃለ ምልልስ። በዚሁ አልተገታም። በቀጣዩና የመደምደሚያ ክፍለ ዝግጅታችን በአውስትራሊያ ቆይታው የኑሮና የሙያ ስኬቶችና ተግዳሮቶችን አንስቶ ያወጋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።